በደቡብ ክልል ኮንሶ ዞን የቀድሞ የሰገን አካባቢ ሕዝቦች ዞን ዋና ከተማ ሰገን ውስጥ በተቀሰቀሰ ግጭት ሰባት ሰዎች መገደላቸውን የአይን እማኞች መሆናቸውን የገለጹ ነዋሪዎች ለአሜሪካ ድምፅ ተናገሩ። የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ በግጭቱ የሞቱ ሰዎች ቁጥር በወታደራዊ የእዝ ትዕዛዝ እንደሚገለጽ ተናግረው ከዘጠኝ ሺ በላይ ዜጎች ግን ከጉዳት ሸሽተው መፈናቀላቸውን ጠቁመዋል። ግጭቱ አገር የማፍረስ ሴራ አካል ነው ያሉት ኃላፊው በቀጥታም ሆነ በተዘዋዋሪ ግጭቱን እየመሩ የነበሩ ስልሳ ዘጠኝ ግለሰቦች በቁጥጥር ስር መዋላቸውንም አስታውቀዋል። የሀሳው ዘጋቢያችን ዮናታን ዘብዲዮስ የዚህን ዘገባ ዝርዝር እንደሚከተለው ያቀርበዋል። የአይን እማኞች ነን ሲሉ ግጭቱን በተመለከተ ለአሜሪካ ድምፅ አስተያየት ከሰጡ የአካባቢው ነዋሪዎች ውስጥ አቶ በረከት ክፍሌ የግጭቱ መንስኤ የጎማይድና በዙሪያው ያሉ ቀበሌያት በልዩ ወረዳነት ለመደራጀት የሚያቀርቡት ጥያቄ ምላሽ አለማግኘቱ ነው ብለዋል። ትላንትና አራት ሰው ነው ሞተው፣ ዛሬ ጠዋት ደግሞ ተገን ከተማ ዋና የዞኑ መቀመጫ የሆነችውን እያካተሉ ወደ አራት አሮባያንን ጨፍጭፏል በገራ ህዝቡ የደህንነት ስጋት አለብኝ ስል ማንነቱ እንዳይገለጠ ጠየቅን። ሌላ አስተያየት ሰጪ በበኩሉ እየደረሰ ያለውን ጉዳት ተከትሎ ቁጥራቸው በውል የማይታወቁ ዜጎች መፈናቀላቸውን ተናግሯል። አሁን ህዝቡ ወደ ጋርዱላ የሚባል ወይም ድራሽ የሚባል ወረዳ ላይ ምሁሩም አጠቃላይ ህዝቡም እዛ አካባቢ ነው ሰኮ ያለውና ብዙ ቤቶች ተቃጥለዋል። ብዙ የሰው ህይወትን ጠፍቷል። መዋቅር ሰበብ ተፈናቅሏል። ህዝብ ህይወቱን አጥቷል። አርሶ አደር ከእርሻው ማሳ ተጓጉሎ ንብረቱ ሁሉ ወድሞ ሀብት ንብረቱ ሁሉ ሳይቀር ወድሞ ነው ያለው። በኮንሶ ዞን ስር አንተዳደርም የሚሉ ነገር ግን ጎማይደ የሚሰኝ አዲስ የልዩ ወረዳ መዋቅር ካልተመሰረተ ያሉ ቡድኖች ከኮንሶ ዞን መዋቅርና ከመንግስት የጸጥታ ኃይሎች ጋር ለሁለት ጎራ ተከፍሎ ካለፈው አርብ ቀን ጀምሮ ለተከታታይ ቀናት እየተዋጉ መሆናቸው ነው። አቶ በረከ ተገለጡት። ልዩ ኃይሉም ለኮንሶ ነው እየወገነ ያለው፣ ሌላውን ወገን እያጠቃ፣ ሌላው ወገን እየደገፈ ስላለ በመሀል ብዙ ዜጋ እየተጎዳ ነው። ደቡብ ክልል ካለ ፈጣን ምላሽ እንዲሰጠን እንፈልጋለን። በግጭቱ የንብረት ውድመትና የህይወት መጥፋት ጉዳት እየደረሰ መሆናቸውም ተናግሯል። የደቡብ ክልል ሰላምና ፀጥታ ቢሮ ኃላፊ አቶ አለማዮ ባውዲ ግጭቱ በመዋቅርና በአደረጃጀት ሰበብ የሰለጠነና የሰላም መንገድ ያልመረጡ በውል የሚታወቁ ከሩቅ ሆነ ከቅርብ ተልእኮ የወሰዱት ጥቂት ግለሰቦች የሚፈጽሙት እኩይ ድርጊት ነው በማለት ተናግሯል። አቶ አለማየሁ ድርጊቱንም አገር ከማፍረስ ሴራ ለይቶ እንደማይቀበሉ ተናግረው በአጭር ጊዜ ውስጥ እርምጃ በመውሰድ እንደሚያስቆም አረጋግጧል። አሁን አይጠቅመንም። ምክንያታዊ የሆነ ነው፣ መተማመን ያለብን በውይይት ነው የሚፈታው። ተገቢ አይደለም። ሰላማዊ የሆኑ ሰዎች ላይ ጉዳት አይድረስ፣ ዜጎች አይሙቱ ዜጎች ሲኖሩ ነው የልዩ ወረዳ የቀበሌ የምናምን የሚባለው ጥያቄ የሚመለሰው የሚል መንግስት በስፋት ለመምከር ሞክሏል። ከህዝብ ጋር ውይይት ለማድረግም ሞክሯል። አሻፈረኝ ብሎ በስተጀርባው የተለያዩ አጥፊ ተልዕኮ ያላቸው ሰዎችም የሚያግዟቸው አንዳንዱ ደግሞ የግል ባለሀብቶችም ጨምሮ ትጥቅ በመግዛትም ጭምር የሚያግዛቸው የግል ኮንሰርን ያላቸው ሰዎችም ጭምር ተሳታፊ የሆኑበትና ጥፋት እየሰሩ እየቀጠሉ ያሉበት ሁኔታ ስለነበር ሀገር ለማፍረስ በሚያግዝ መንገድ ለእነዚያ ለጠላት ኃይሎች ግብአት በሚሆን መንገድ እንደገና ቤት ማቃጠል፣ የፀጥታ አካላት ላይ ጥይት መተኮስ ተጀምሯል። በዚህ ምክንያት ህዝቡንም ሀገርንም ማዳን ተገቢ ስለሚሆን የፀጥታ ተቋሙ በተደራጀ መንገድ ይህ አጥፊ ድርጊት ውስጥ የገባውን ሰው ከንፁን ዜጎች ለይቶ ለማረም ወረዲ የፀጥታ ተቋሙ በተደራጀ መንገድ የኦፕሬሽን ስራ ጀምሯል። ዚ አጥፊው ኃይል ላይ የአካባቢው ነዋሪዎች ተገደሉ ስላሏቸው ግለሰቦች መረጃው ተጣርቶ በወታደራዊ እዝ ትእዛዝ መሰረት እንደሚገለጥ ተናግረው ሌሎች ጉዳቶችን ማብራርቷል። ንብረት ላይ እንደቀድመው መሰረታዊ የሚባል ጉዳት ሳይደርስ መከላከል ችለናል። የተወሰነ ጥቂት የሚባሉ አንድ ሶስት ቤቶችን አቃጥለዋል። ከዚህ ውጭ የእኛ የጸጥታ ተቋም ባለሙያዎች ላይ የተወሰነ አንድ ሶስት ላይ የአካል ጉዳት ደርሷል። ከዚህ ውጭ ሌላው አሁን ከትላንትና ጀምሮ በኦፕሬሽን ሂደት ስላለ ተለይቶ ለማረም የተሰራውን ስራ በሚሊተሪ ተቋሙ ተገምግሞ ተለይቶ ስመጣ መረጃ የምንሰጣችሁ ነው የሚሆነው። በወንጀሉ ተጠርጥረው የተያዙ ግለሰቦች ስለመኖራቸውና ስለተፈናቀሉ ሲቪሎችም ተናግሯል። እስከ ትላንትና ድረስ ዘጠኝ ሺ ሰባት መቶ ሰላሳ አካባቢ ያው ይሄ ጫና ሲበላበት ወደ ሌላው ሰላማዊ ወደ ሆነ ቀበሌ የመጠጋት ስራ የሰሩ አሉ። እስካሁን ወደ አስራ ሁለት የሚሆኑ ሰዎችን ይዘናል። ኮንሶ አካባቢ ወደ ሀምሳ ሰባት የሚሆኑ ይህን ድርጊት ያስተባብሩ የነበሩ ከዚህ ከጁንታውም ጋር ትስስር ያላቸው ሰዎችንም ጭምር ይዘናል። ሀገር ለማፍረስ ከጫፍ ጫፍ ላይ እንደዚህ አይነት ሰዎች ተልእኮ ተሰጥቷቸው እየሰሩ ስለሆነ ይህን አጠናክረን የምንቀጥል ነው የሚለው አቶ ለማየሁ ወጣቶች በማያውቁት ሴራ ውስጥ ተሳትፈው መንግስት የህብረተሰቡን ሰላም ለማረጋገጥ ሲል የሚወስደው እርምጃ ሰለባ እንዳይሆኑም አሳስቧል። ቀደም ሲል በሰገነ አካባቢ ህዝቦች ዞን መዋቅር ውስጥ ከነበሩ አምስት ወረዳዎች ውስጥ የኮንሶ ህዝብ በዞን ተዋቅሮ መውጣቱን ተከትሎ ሌሎችም አራቱ ወረዳዎች በልዩ ወረዳነት የተዋቀሩ ሲሆን የዞን ከተማ የነበረችው ሰገነ ከተማና በዙሪያው ያሉ ከደራሼ ከቡርጅና ከአማሮ እንዲሁም ከኮንሶርት ወደ ዘጠኝ ቀበላት ላለፉት ሶስት አመታት በልዩ ወረዳ ስር ለመደራጀት ጥያቄ ያቀረቡ ቢሆንም ሕገ መንግስታዊ መስረት ስለሌለው ከህዝብ ጋር ከስምምነት በመደረሱ አልተፈቀደም ብሏል። ከወራት በፊትም ተመሳሳይ ግጭት ተከስቶ ጉዳት ማድረሱን መዘገባችን ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ